በደምቢ ዶሎ ከተማ የክልሉ መገናኛ ብዙሃን ኦቢኤን ጋዜጠኛ ሲሳይ ፊዳ በታጣቂዎች መገደሉን የቄለም ወለጋ ፖሊስ መምሪያ አስታወቀ። የዞኑ ፖሊስ ጸጥታ ማስከበር ምክትል ኃላፊ ግድያውን የፈጸመው ሸኔና አባ ቶርቤ ነው ብለዋል። መንግስት ሸኔ በማለት የሚጠራቸው የምዕራብ ዞን ሸማቂዎች ቃል አቀባይ በበኩላቸው ግድያውን አልፈጸምንም ሲሉ አስተባብለዋል። ናኮር መልካ ዝርዝር ዘገባውን ልኳል። በቄሌ ሞለጋ ደንቢዶሎ ከተማ የኦሮሚያ ብሮድካስቲንግ ኔትወርክ ኦቤን ጋዜጠኛ ሲሳይ ፊዳ ትናንት ከሰዓት በኋላ መገደሉን የዞኑ ፖሊስ መምሪያ የጸጥታ ማስከበር ምክትል ኃላፊ ኢንስፔክተር አህመድ ያሲን ገልጸዋል። ትናንቱና በአስራ አንድ ላይ ነው ኦቦ ሲሳይ ኪዳን ምባሎ ከሰርግ ቤቱ ወደ ቤታቸው የገቡ እያለ በሰላም ከህዝቡ ጋር ተተናንቶ ተጫውቶ ወደ ቤታቸው የገቡ እያለ በመንገዳቸው ላይ ሰሜን እና የሚባሉ ሁለት ግለሰቦች በራቸው ላይ በመቆም አንድ ጥይት ተኩሶ በመምታታቸው ህይወታቸው አርፋለች። አቶ ሲሳይ ህይወቱ ከማለፉ በፊት ቀድሞ ስፍራው ላይ ለደረሱ የጸጥታ ሰዎች ስለገዳዩ ማንነትም በቃሉ መናገሩን ኢንስፔክተር አህመድ ገልጸዋል። የጋዜጠኛ ሲሳይን ቤተሰቦች በስልክ ለማነጋገር ያደረግኩት ጥረት አልተሳካም። የአቶ ሲሳይ አስከሬን ስርዓተ ቀብር የተፈጸመ መሆኑንና ከግድያው ጋር ተያይዞ በቁጥጥር ስር የዋለ እንደሌለ የፖሊስ ኃላፊው ተናግረዋል። ግድያው በቁጥጥር ላይ የዋለ ሰው እየተከታተልን ነው። እርሱ አሁን ሸኔ ብለው የጠቀሱልኝ እና የአባቶር የግንኙነት ምንድን ነው? እነዚህ አካላት እነማን ናቸው? በህዝብ ላይ በደሌታ የሚያደርሱ የህዝብን መዋቅር ማፍረስ የሚፈልጉ የመንግስትን መዋቅር ማፍረስ የሚፈልጉ በአጠቃላይ ለሆዳቸውና ለጥቅማቸው ብቻ የዋሉ ነው። እነኝም ገጡ ተሳስሮ ነው ያሉ ሸኔ ነው አባትሮቤን እንዳለ አሰማርቶ ወደ ከተማ የሚልቁ አሁን በፊትም ፖሊስ ጣቢያ ውስጥ ተይዘው ያሉ ሰዎች ከነሱ ነው። ማስረጃዎችን አንዳንድ ነገሮችን እያገኝ። ለምንድን ነው አቶ ሲሳይ የተገደሉት? አቶ ሲሳይ ያላቸው ሰዋን በፊት የደረሱ የደረስ ጠበቃዎች አሉ። ይህን የመጣ አባቶርቤ ነው ብሎ አነቸውን የሰጠዋሉ ጽሁፍን ባንቀበል አቶ ሲሳይን ለምንድን ነው የገደሏቸው? ከዚህ ተቃባይ ስላሉ ከዚ አኳያ ነው እርምጃ የተወሰደባቸው። እጃቸውን ሰጡ። ጥሩ ነገር መስለኛ የጸጥታ አካሎች ተቀናቸው እርምጃ እንደሚወስድ ማወቅ አለባቸው ብዬ ነው። ጥሩ። በደንቢዶሎ ከተማ ከዚህ ቀደምም የመንግስት መዋቅር ውስጥ የሚሰሩ እንዲሁም ሌሎችም ሰዎች ሲገደሉ እንደነበር ሲዘገብ ቆይቷል። እና የጸጥታ መዋቅሩ ይህንን ጥቃት ቀድሞ መከላከል ለምንድን ነው ያልቻለው? ሰዎች ይቀሩዋሉ እንጂ የመንግስት አካሎችም አሁኑም ተቀናጅቶ እርምጃና ቁጥጥር ስር እያደረገ ነው። ግን አልፎ አልፎ የቀርቡ ችሎች አሉ። እነሱም ደግሞ በማስረጃ መረጃ ያፈታትለን ቁጥጥር ስር እንደምናውል እርግጠኛ ነን። መንግስት ኦነግ ሸኔ ብሎ የሚጠራቸው ራሳቸውን የኦሮሞ ነጻነት ጦር የሚሉት ሸማቂዎች የምዕራብ ዞን ቃል አቀባይ ቢሊሱማ ጎታ ግድያውን አልፈጸምንም ሲሉ የፖሊስን ክስ አስተባብለዋል። ብሊሱማ ኦሮሞ ግራም የኦሮሞ ነጻነት ሰራዊት በአንድ ሲቪል ላይ ግድያ አይፈጽምም። ይህ በደንብና በስነ ምግባር እየተከለከለ ነው። ነገር ግን በእስር ቤት ውስጥ መንገድ ላይ በገጠርና ከተማ ውስጥ ሰው እየተገደለ ነው። ይህንን የሚያደርገው ደግሞ የጸጥታ አካል ነኝ የሚለው የመንግስት ኃይል ነው። ለዚህም ማስረጃችን ደግሞ በመንግስት ጸጥታ ኃይሎች የቤተሰቦቻቸው አባላት የተገደሉባቸው ሰዎች ናቸው ብለዋል። አባቶርቤ ከተባለው ቡድን ጋር ግንኙነት የለንም ብለዋል ቃል አቀባዩ። ንቲ ሸኔ ምቲ አባቶርቤስ ምቲ እኛ ሸኔ አይደለንም አባቶርቤም አይደለንም። መንግስት በቀጥታ ሸኔና አባቶርቤ ከሚባሉ አካላት ጋር መነጋገር ይችላል። እኛ አባቶርቤን አናውቅም እንዲህ አይነት አደረጃጀትም የለንም በኦሮሚያም ሆነ በሀገሪቱ ደረጃ እየተፈጸሙ ያሉትን ግድያዎች በተመለከተ ገለልተኛ የሆነ አካል አጣርቶ አጥፊው ለፍርድ መቅረብ አለበት ብለዋል። ግድያውን የፈጸሙት የመንግስት ጸጥታ ኃይሎች ናቸው ሲሉ የሸማቂዎቹ ቃል አቀባይ ለከሰሱትም የዞኑ ፖሊስ ምክትል ኃላፊ ኢንስፔክተር አህመድ ያሲን በሰጡት ምላሽ ይህ በፍጹም ውሸት ነው፣ በመንግስት መዋቅር ውስጥ የሚሰሩና ንጹሐን ዜጎችን የሚገሉት እነዚሁ ታጥቀው ጫካ ውስጥ የሚንቀሳቀሱ ሸኔ የሚባሉ አካላት ናቸው ብለዋል። የሕዝብ ተወካዮች ምክር ቤት ህወሓትና ሸኔ በአሸባሪነት ተፈርጀዋል ሲል ባለፈው ሳምንት ባሳለፈው ውሳኔ ላይ ፌዴራል ጠቅላይ አቃቤ ህግ ዶክተር ጌዲዮን ጢሞቴዎስ በሰጡት ማብራሪያ እንዲህ ብለው ነበር። በተለምዶ ሸኔ የሚባለው ራሱን ደግሞ የኦሮሞ ነጻነት ሰራዊት የሚለው ቡድን ነው። በምዕራብ ኦሮሚያ እና በሌሎችም ክልሎች እየተንቀሳቀሰ ጥቃት የሚያደርስ ድርጅት ነው። ስለዚህ ራሱ ለራሱ የሰጠውን ስያሜ ግን እኛ የምናጸድቅበት ምክንያት የለንም፣ ተገቢም አይሆንም ብለን እናምናለን። ይህ ቡድን ከዚህ በፊት እንደ ህወሀት ተመዝግቦ ህጋዊ እውቅና ህጋዊ ሰውነት እና ሰርተፊኬት ኖሮት የሚያውቅ አይደለም። ስለዚህ ስያሜው እሱ ራሱን በአንድ ስያሜ ሰይማል። አንዳንዶች በሌላ ስም ይጠሩታል። በተለምዶ ኦነግ ሸኔ ባለበት። ስለዚህ በተለምዶ ከሚጠራበት ኦነግ ሸኔ ወይም ሸኔ የሚባለው ደንቢዶሎን ጨምሮ በምዕራብ ኦሮሚያ የተለያዩ ቦታዎች ባለፉት ሶስት ዓመታት ውስጥ ብዙ ሲቪሎች እና በመንግስት መዋቅር ውስጥ የሚሰሩ ግለሰቦች ተገልለዋል። በእንዲህ አይነት ሁኔታ የአንድ መገናኛ ብዙሃን ዘጋቢ ሲገደል ይህ የመጀመሪያ ነው። ለአሜሪካ ድምጽ كورملكا كامبو